በጣና ሐይቅ ላይ የተከሰተው የእንቦጭ አረም አሁንም ለሐይቁ ስጋት ሆኗል ይላሉ የጣና ተቆርቋሪ ወጣቶች። በአሜሪካና በአውሮፓ የሚኖሩ ትውልደ ኢትዮጵያን የጣና ተቆርቋሪዎችም አሁንም ለእንቦጭ ማስወገጃ የሚውል ማሽን እየገዙ ወደ ስፍራው ይልካሉ። ሰሞኑን ከአምስት ነጥብ ስምንት ሚሊየን ብር በላይ በሆነ ወጪ የተገዛ ማሽን ባህር ዳር ደርሷል። የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ግን በተለያየ ጊዜ በሰጡት አስተያየት አረሙ የሚወገደው በማሽን ሳይሆን በሰው ጉልበት ብቻ ነው ብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። የእንቦጭ አረም የጣና ሐይቅን ማውረር ከጀመረ ድፍን ዘጠኝ ዓመታት አስቆጥሯል። አረሙን ለማስወገድ ያስችላሉ የተባሉ ማሽኖች ተገዝተዋል። ጢንዚዛ ዋነኛ መፍትሄ ነው የሚል ምርምር በመገኘቱም ጢንዚዛ የማራባት ስራ ተከናውኗል። በባህላዊ መንገድም አረሙን ለማስወገድ ተሞክሯል። እስካሁን ግን ጣና ሐይቅን ከእንቦጭ አረም ለማስለቀቅ የሚያስችል መፍትሄ አልተገኘም። በሌላ በኩል ከውጭ ሀገር ተገዝተው የሚመጡ ማሽኖች ከሀይቁ ስነ ምህዳር ጋር የሚጣጣሙ አይደሉም በመባሉ ሀገር በቀል ማሽን ተሰርቷል። ቆየት ብሎ ደግሞ አረሙ በማሽን ሊወገድ አልተቻለም ሲባል ለዚሁ ዓላማ በመንግስት የተቋቋመ መስሪያ ቤት አስታውቆ ነበር። ማሽኖቹ ራሱ ከጣና ሀይቅ ጋር አብረው የሚሄዱ አይደሉም በሙሉ አቅማቸውን ባይበላሹ ማለት ነው። ሳይበላሹ በሙሉ አቅማቸው ሲሰሩ ኤፊሽንት አያረጉን። ከአርሶ አደሩ በአንድ ሰኑ እየወጡ በባህርዳር ከተማ የሚገኙ ነዋሪዎች በተለያዩ ጊዜያት አረሙን በእጃቸው ለመንቀል በበጎ ፈቃደኝነት ተሰማሩ። ከነዚህ ወጣቶች መካከል በላቸው መላኩ የተባለው ወጣት አንዱ ነው። የሀይቁ ህልውና አሁንም አደጋ ላይ ነው ይላል። ቦች በአሁኑ ሰዓት በጣም አስቸጋሪና አስጊ ሁኔታ ላይ ነው ያለ ከመቶ ሀያ ኪሎ ሜትር በላይ የሀይቁን ዳርቻ እንደወረረው የተለያዩ ባለሙያዎች እየነገሩን የቆየ ነው። በቆየንባቸው ባላቸው አካባቢዎችም ያየሆነው ና የተገነዘብነው ነገር ምንድን ነው? ነገ ጣና የሚባለውን ሀይቅ እንደማናየው እርግጠኛ የመናገር እችላለሁ። በከፍተኛ ደረጃ እየተስፋፋ እንዳለ ቅድም ለማለት ሞክሬ ያለው አጠቃላይ ደለሎች እየተሰሩ ነው። ጣና ከነበረበት የአማካይ ጥልቀቱ ዘጠኝ ሜትር ነበር። አሁንም መረጃዎች እንደሚያሳዩት ወደ አራት ሜትር ዝቅ እንዳለ ያሳየናል። በሂደት ይህ ሀይቅ የነበረው ቦታ ሜዳ ሊሆን እንደሚችል ምንም ጥርጥር የለኝም ማለት ነው። ምን መደረግ አለበት? መጀመሪያ ደረጃ በምሁራን መካከል መግባባት መኖር መቻል አለበት። ከዛ ላይ መንግስት መንግስት በራሱ በዚህ ጉዳይ ላይ ትልቅ ትኩረት ሰጥቶ እንቅስቃሴ ማድረግ አለበት። አሁንም እኛም ባየነውና በተገነዘብነው የመንግስት ትኩረትን በጣም የላላ እንደሆነ ነው ያሳየን ማለት ነው። የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌ ወንዴ ግን በዚህ ሀሳብ አይስማሙም። የለም አረሙ እየቀነሰ ነው ይላሉ። እያስኬድ ነው ያለን አረሙ እየጨመረ ሳይሆን እየቀነሰ ነው። በእኛ ራስ ለት እየሄደ ያለው የንቦጭ አረምን የትኛው መንገድ እንደሚያስወግደው ስምምነት ላይ ባይደረስም በውጭ ሀገር የሚኖሩ ትውልደ ኢትዮጵያ ያቋቋሙት ዓለም አቀፉ ጣናን መልሶ ማቋቋም ማህበር በአምስት ነጥብ ስምንት ሚሊየን ብር ወጪ የተገዛውን ማሽን ወደ ባህር ዳር ከሰሞኑ ልኳል። ወጣት ይርጋ ለማንባቸው ማሽኑን ለማድረስ ከዩናይትድ ስቴትስ እንደመጣ ይናገራል። ይህ ማሽን ሰባ አምስት የፈረስ ጉልበት ያለውና ወደ ሀያ ስምንት አቅም ያለው ትልቅ ማሽን ነው። ከገዛናቸው ሁለት ትልልቅ ማሽኖች ይህ አንደኛው ሲሆን ምናልባት ከሁለት ወር በኋላ ደግሞ ሁለተኛው ይገባል ማለት ነው። አጠቃላይ ወደ ሶስት መቶ ስልሳ አራት ሺ የአሜሪካን ዶላር ነው ወሰዱ። ይህንን ማሽን ስትገዙ ግን እዚህ ካሉ የመንግስት አመራሮች ጋር የተወያያችሁት ነገር ይኖራል? ሌላ ሀገር ላይ የሚሰራ ማሽን እኛ አካባቢ ሲመጣ የማይሰራበት ምክንያት በራሱ እንቆቀንሽ ነው። እኛ እንደ ማህበር ትልልቅ ባለሙያዎች ናቸው፣ ዩኒቨርሲቲ መምህራን ናቸው። በተለያየ ጊዜ ኢትዮጵያ በሚመጡበት ጊዜ ለጣና ጊዜ ሰጥተው ጣና ላይ ጊዜ አጥፍተው ተመራምረው ጥናቶችን ወስደው ነው እንደዚህ የሚያደርጉት። መነጋገር ብንችል ከመገዛቱ በፊት ወይም ደግሞ አያስፈልግም የሚለውን በአንድ ጠረጴዛ ዙሪያ መወያየት ብቻ ኑሮ አሁን ያለው ላይ ሰትች ዶክተር አያሌው ደግሞ አረሙ የሚጠፋው በሰው ጉልበትና በትራክተር ብቻ ነው የሚል አቋም ይዘዋል በአብዛኛው ውጤት ላይ እያስመዘገበን ያለው አንደኛ የሰው ጉልበት በጣም በከፍተኛ ደረጃ የሰው ጉልበት ተጠቅሞ አቃጥሎ መውጣት ከምንም በላይ ግን አሁን በእኛ በትራክተር አስሞክረን ውጤታማ ያገኘንበት አዲስ ኢኖቬሽን አንደኛ ከዚሁ የሚገጣጠም ነው ትራክተሩ የውጭ ምንዛሪ ይጠይቃል ኢትዮጵያ ውስጥ የሚሰራ ትራክተር ነው አሁን ወደ አስር ትራክተር አቁ ተሰጥቶን አስሩን ትራክተር እያሰራን ያለን። አሁን ሀያ ትራክተር በሰላሳው ሳይ ሰላሳ ትራክተር የምናደርጋቸው በጣም በቀላሉ ብዙዎቹ የተሰሩ የመጡት ማሽኖች በሙሉ አቅማቸውን እንኳን ቢሰሩ አስር ሰው የሚሸፍነውን አይሰሩም። ነገር ግን አሁን ይሄኛው ግን እስከ አስራ አምስት ድረስ ያው በሀገር ውስጥ የተሰራ በአንድ ወጣት ጥረት የተሰራ ሆኗል እና በጣም በውድ ዋጋ ተገዝተው ያለ ስራ የቀሩትና በብልሽት ምክንያት አገልግሎት ያቋረጡት ማሽኖች እጣ ፈንታ ምንድን ነው የሚል ጥያቄ አንስቼ ነበር ለዶክተር አያለው። ኦፕሬሽን ሲስተም ላይ ችግር አለብን። አንደኛ ትሬኒንጉ ያው የአምስት ቀን፣ የሁለት ቀን፣ የሶስት ቀን ስለሆነ መንዳት ነው እንጂ መጠቀም ምናምን የሚባል ነገር የለም። ስለዚህ አንዲት ነገር ስትበላሽ ወዲያው ይቆማል። ወደብም የለንም። ስለዚህ ወደብ ስለሌለ የምስጠብ ነገር ሞተራቸው ቶሎ የመበላሸት ነገር እንደዚህ ኬር የማድር የማኔጅመንት ችግር አሁንም ቢሆን አዲስ በሚመጡትን ቢሆን ሙሉ በሙሉ የመጠቀም እንትናችን ይህን ያህል ኤፌክቲቭ አይደለም። የጣና ተቆርቋሪ ምሁራን፣ ማህበረሰቡና መንግስት ተናበው እየሰሩ አይደለም። ይህ እስከ መቼ ይቀጥላል? ሌላው ለዶክተር አያሌው ያነሳው ጥያቄ ነበር። የኤጀንሲው የህዝብ ክንፍ ያለው፣ የቦርድ አመራር አለው፣ የራሱ ጣና ትረስት ፈንድ አካውንት አለው። በፋይናንስ ማገዝ ቢያስፈልግ በፋይናንስ ለዚህ ለዚህ የሚውል ብሎ መላክ ይቻላል። በግሩፕ መላክ መቆጣጠር ይቻላል። እንዴት እንደዋለ እንዴት እንደወጣ መቆጣጠር ይቻላል። ነገር ግን ሳንቀራረብ፣ ግን ዝም ብሎ በማህበራዊ ድረገጽ በመነጋገር ብቻ እንቦጭ አይፈታም። እንቦጭ የሚፈታው ተቀራርበን ስትራቴጂያችን ይዩት። ማንኛውም ዜጋ ስትራቴጂያችን ይየው፣ ስትራቴጂያችን ይተቸው። ይህን ትችት አይቶ እገዛ የሚያደርግበት ሩም እያንዳንዱ ዜጋ አለው። ያንን ፕላትፎርም አዘጋጅተናል። ስለዚህ ያንን ፕላትፎርም እያየ ዌብሳይት አለ በፌስቡክ እያየ እኛ የምናደርገውን እየተቸ ጣናን መታደግ ነው ይሻለን። ስለዚህ ሁላችንም ከዚህ ኤጀንሲ ጋር በጋራ እንድንተባበር ከኤጀንሲ ጋር ብቻ ሳይሆን አድቫይዘሪ ቦርድ አለው፣ አማካሪ ምክር ቤት አለው። ብዙ ክንፍ ስላለው አሁንም የምሁራን ክንፉን አቀናሽተን ዩኒቨርሲቲዎችን አቀናሽተን እየሄድን ያለንበት ሁኔታ ነው። ነገር ግን እስከ ዛሬ አንድ መሪ እዚህ ጉዳይ ለውሎ የሚል ተቋም ስላልነበረ አሁን ተፈጠረ የሚባለው ወጣ ገባ ያለ ነገር ወደ መስመር ለማስገባት እየሞከር ነው። በጣና ሐይቅ ላይ የእምቦጭ አረም ዘጠኝ መቶ ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። የፌዴራል መንግሥት ለጉዳዩ ትኩረት በመስጠት የአረሙን ማስወገጃ ማሽን ለመግዛት ሶስት መቶ ሚሊዮን ብር መመደቡን ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር